ሰላም ለርእስኪ በቅባ ቅዳስ የረሆሰ አኮ አኮ በቅባ ደነስ ማርያም ንንግል ነጸይታ ስጋ ወነፍስ ያንጻሃኒ ምነርኩስ በፍመ ቆርባኑ ቅዱስ አዝዝዮ ለሶራፊ ዘሰማይ ቀሲስ